SBS ራዲዮ ህይወት ወደ ሀገረ ጀርመን እንደምን አጓጓዘችዎት የጀርመን ህይወቶስ ምን ይመስል ነበር? ከካይሮ እንደ ጨረስን ወደ ጀርመን ሀገር የሄድኩት መጀመሪያ እንደ ወጣቶች በበጋ የሚያሳልፉበት ቦታ አለ። እንደ ካምፕ ነው። ከተለያየ ሀገር ይመጡና አንድ ቦታ ላይ ወርልድ ካውንስል ኦፍ ቸርችስ የሚያዘጋጀው ነው። አንድ ቦታ ላይ እያገለገሉ እርስ በርሳቸው የሚተዋወቁበት ነው እና ካይሮ ልጨርስ አንድ ዓመት ሲቀረው አመለከትኩ። አንድ ቦታ እንዳሳልፋ በጋ፣ እኛ ዘንድ ዝናቡም ክረምት የምንለው ነው። ጀርመን ሀገር ተፈቀደልኝ። ዊዝባደን የምትባል ከተማ አለች። ተፈቀደልን። እዚያ ከምስራቅ የመጡ ስደተኞች የሚያርፉበት ቦታ ከተማ ይሠራል። አንድ መንደር፣ ያ መንደር የሚሠራው በተማሪዎች ስለሆነ እዚያ እንመድበን ሀላሉኝ፣ ሄድኩ። እዚያ ሲሄድ እንግዲህ የመጀመሪያው ያደረግኩት የጀርመንኛ መማሪያ ፊደል ደብተር መጽሐፍ የጀማሪዎች ነው። እሱን ከነሱ ጋር ሆኜ እያገለገልኩ ማለት እዚያው መንገድ እየሰራን ድንጋይ እየፈለጥን አሸዋ እያቦካን መንገድንና ቤት እንሰራ ነበረ። ያ ሲያልቅ እኔ ያንን ደብተሬን ይዤ መጽሐፌን ይዤ ካይሮ ገባሁ፣ ተመልሼ አንዱን አመት ለመጨረስ በዚያን ጊዜ እንግዲህ የእኔ ብቻዬን መማሩ፣ ፊደሉን መቁጠሩ፣ መቃላቱን ማንበቡና አረፍተ ነገሩን መረዳቱ ትናንሾች ስለሆኑ አረፍተ ነገሮቹ ይገባኛል። ግን በጆሮዬ መስማት ፈለግኩ። ቋንቋ በጆሮ ሲሰማ እና በመጽሐፍ ብቻ ሲታይ አንድ አይነት አይደለም እና ይህን ጊዜ ምን አደርጋለሁ? ሰው ሌለበት ቦታ ሄድና ያንኑ መጽሐፌን ጮክ ብዬ አነባዋለሁ የጀርመንኛ ንግግር ለመስማት ስለምፈልግ ጮክ ብዬ ሰማዋለሁ። ሰው ሳያየኝ እብድም እንዳልመስላቸው ጀርመን እያነበብኩ ጮክ እያልኩ አነባለሁ እና አንድ ጊዜ እንን አደረግኩና ደከመኝ እና ቁጭ ብዬ ወደ ተማሪ ቤቴ ከመመለሴ በፊት ቁጭ ብዬ ሳለሁ አንድ ሸምገል ያለ ቀጭን፣ በጣም ብሎንድ የሆነ ሰው በአጠገቤ ሲያልፍ አየሁት። እና ይሄን ሰውዬ ጀርመን ሳይሆን አይቀርም። እና ብጠይቀውና ትንሽ ገንዘብ ገንዘብ እከፍልሃለሁ ብለው እኮ ሊያስተምረኝ ይችላል አልኩና ዝም ብዬ ነው። መንገደኛውን ነው እኮ አቁሜ፣ ይቅርታ እባክህን፣ ጀርመን ነህ ወይ አልኩት። አይደለሁም አለኝ፣ አይደለሁም አለ። አይ ይቅርታ፣ ጀርመን ነህ በስሎኝ ነው አልኩት። ምንድን ነው የምትፈልገው? እኔ በርሊን ዩኒቨርሲቲ ነው የተማርኩት። ጀርመንኛም እዚህ ከዚያው ነው ችሎታዬም ያንን ያህል ነው አለኝ። አይ እኔ እንደው ጀርመንኛ እንድታስተምረኝ ብዬ ልጠይቅህ ነበር ስለው፣ ና አስተምርሃለሁ ብሎት ይዞኝ ሄደ። ና ሄድን። ወደ ቤቱ ስንሄድ ፎቅ ቤት ነው የሚኖረው። ፎቁን ስንወጣ ስንወጣ ስንወጣ ጫፉ ላይ ደረስን። እዚያ አንድ ክፍል ብቻ ነው ያለው ሰውየው አንድ ክፍል ብቻ ነው ያለው። ወንበሩም እዚያው ነው ያለው፣ አልጋውም እዚያው ነው ያለው፣ ማብሳያውም እዚያው ነው ያለው። ቁጭ ብሎ ነው የሚያበልበት። ቴቴ ያለ ምን ቦታ መጣው። እንዲያውም ፍርሃትም ያዘኝ እንደ እና ትንሽ እንደቆየን፣ እንግዲህ እንተዋወቅ አለ ና እኔ ኮምት ገር ይባላለሁ አለ። እረሳሁት አሁን ስሙን። ኮምት ማለት ያው ካውንት ማለት ነው የራሻ የራሻ ከገዢዎቹ በኩል ነበርኩ አለ እና ይኸው በሪቮሉሽኑ ምክንያት ከዚያ ሁልጊዜም ተባረርን እና ለዚህ ነው እዚህ ያለሁት አለኝ ና ስሙን ነገረኝ እና የአንተ ስም ማለት ነው አል አለኝ የኔ ስም ጌታቸውን ጌታቸው ሀይሌ አልኩት ከኢትዮጵያ ነህ አለኝ አስተዋቂ ነው ማለት አዎ ከኢትዮጵያ ነኝ አልኩት እኔ እኮ የንግስት ዘውዲቱ ፈረሰኛ ነበርኩ አለኝ የንግሥት ዘውዲቱ ፈረሰኛ ነበርኩ። ያ ተፈሪ አባረረኝ። በቃ ግድ የለም እኔ ሙሉ ስልጣን ሲስት መለሳለህ ብላኝ ደሞዜም በየወሩ ባንክ እየሄድኩ ቀበል ነበረ እየላከችልኝ። አሁን እሷ ሞተች። ከዚያ በኋላ ችግር ላይ ወደቅኩ እንጂ ከኢትዮጵያ ነበርኩ አለኝ። አስደናቂ ታሪክ ነው። ከዚያም የሚያመጣው ታሪክ እኮ እኔ እንግዲህ አንድ ጊዜ ጉዳዬ ሌላ ነው እንጂ ይሄንን አዳምጣለሁ ብዬ አይደለም። በመጣው ቁጥር በቃ ስለ ቤተ መንግስት የነበረውን ኢንትሪግ የእኔ ትምህርት ቀረብኝ። እና እኔ ግን ልቤ ተሰቅሏልና አሁን ሳስበው እሱን ራሱን መቅዳቱ ይበቃኝ ነበረ፣ ወይም ደግሞ ተጨማሪ አድርጌ የሆነው ነበረ። አልሆነም። እዛ ጋር አንድ ታሪክ ያጎደሉብን ማለት ነው ልትል ትችላለህ። በእውነቱ አይደለም ልትል ትችላለህ እና ከዚያ የሱ እሱ ዘንድ ገንዘብም ደግሞ እኮ ከፍላለሁ አላ ተውኩት። ሌላ ሀሳብ መጣልኝ። ካይሮ ውስጥ የጀርመን ህብረተሰብ አለ። እነዚህ እኮ እሑድ እሑድ ቤተ ክርስቲያን አላቸው አልኩ እና ቤተ ክርስቲያኑን ፍለጋ ሄድኩ። አገኘሁት አገኘሁት እንግዲህ፣ እሁድ እሁድ ነው የሚቀደሰው። አንዱን እሁድ እኛ ቤተ ክርስቲያን፣ አንዱን እነሱ ዘንድ አደረጋለሁ ብዬ ፍለጋ ሄጄ ቤተ ክርስቲያኑ አገኘሁት። ምዕመናኑ ሲገቡ እኔም አብሬ ገባሁ። ብሎንድ ናቸው፣ ነጮች ናቸው ከዳር እስከ ዳር ከግብጾቹ የበለጠ እነሱ ቁጭ ብለዋል። እኔ መሀላቸው ሄጄ ቁጭ አልኩ። አያናገሩኝም፣ አላናገራቸውም። ቄሱ ሲያስተምር እና ሲሰብክ መጽሐፉ ላይ የማውቃቸው ቃላት ሁሉ መጥተዋ እሰማቸው ጀምር በጆሮ እንዴ ነኝና፣ አሁን እመልሳለሁ አልኩ እና ቆየው። ካህኑ አሰናበተን ሲያልቅ አሰናበት የለም። ካህኑ በራፉ ላይ ቆሞ አሰናበተን፣ እኔንም አሰናበተኝ። በኋላ ምንም ምን ሊለኝ ይችላል። ዝም ምንም አላለም። ሁለተኛውም ጊዜ ደግሞ ሄድኩ፣ አሁንም አሰናበተኝ። ቆይቼ በሶስተኛው ጊዜ ያዘኝ። ምንድን ነህ አንተ? ቆያለኝ ምንድን አለ። ና አጫወትኩት፣ እንደዚህ እንደዚህ ተማሪ ነኝ፣ ጀርመን ሀገር ለመሄድ ምኞት ስላለኝ ቋንቋውን ለመማር ነው የመጣሁት፣ ጄ እናንተ ምዕመን ሆኜ አይደለም ስለው፣ እባክህ አብረን እንሂድና ቁርስ እንብላለን ከበዓሉ ከቅዳሴው በኋላ። አይ እሱማ እንዴት እምቢላለሁ ብዬ በመኪናው ይዞኝ ሄደ ቤቱ፣ ቁርስ በላን። ስንጫወት እሱ ነው እንግዲህ ምክንያት የሆነኝ ወደ ጀርመን ሀገር ለመሄድ፣ ስኮላርሺፕ አገኘልኝ እና ከዚያ ወደ ጀርመን ሀገር ለመሄድ ቻሉ። እዚያ ከመሄዴ በፊት አንድ ነገር የሆነ አለ። እሱ ምንድን ነው? ተማሪ ቤት መንፈሳዊ ኮሌጅ ስንማር ቋንቋ መማር ግዴታ ነው። ሐዲስ ኪዳኑን በግሪክኛ እንድናነብ፣ ብሉይ ኪዳኑን በብራይስ እንድናነብ ክፍሉ ደግሞ በ- ያው በአረብኛ ነው ደግሞ በዚያ ላይ ህብረተሰቡ ገብጤ ናቸው፣ ኮፕትስ ናቸው። የእነሱ ቋንቋ ደግሞ ከሄሮግሊፊክ የመጣ ከዚያ ሲወርድ ሲዋረድ የመጣ የኮፕት ቋንቋ ነው። እነዚህ ሁሉ ቋንቋዎች የተሰማሩበት ነው እና ዩኒቨርሲቲው ማለት ነው እዚያ የሚያስተምሩበት ያንን ስማር አንድ ነገር ታየኝና ግራ ገባኝ። እሱም ምንድ ነው? ከነዚህ ከሚያስተምሩን ቋንቋዎች ውስጥ የተወሰኑት ዝምድና አላቸው የተወሰኑት ዝምድና አላቸው። የትኞቹ? ለምሳሌ ለምሳሌ ዕብራይስጥ፣ አረብኛ፣ ግዕዝ፣ አማርኛ እነዚህ ዝምድና አላቸው። እኔ ያየሁት ማለት ነው ሰው ነግሮኝ ሳይሆን ባይኔ ያየሁት። ግሪክኛው፣ ኮፕቲክ እና ደግሞ ላቲን ለብቻቸው ዝምድና የላቸውም። ሌላው ቢቀር እኔ አልታየኝም። እነዚህ ተለይተው በአረብኛ አይን ይላሉ በብራይስ አይን ይላሉ። በአማርኛ አይን እንላለን። በግዕዝ አይን እንላለን። እንደ ምንድነው ነገሩ ማለት ጀመርኩ። ማንም አልነገረኝም። ከዚያ እነ ልሳን፣ እነ አፍ፣ እነ እግር የተለያዩ ቃላት ሁሉ ብቻ ቤት፣ ሰማይ፣ ምድር እነዚህ እነዚህ ሁሉ ዝምድና አላቸው። ይሄ ነገር ቢጠቅምም ባይጠቅምም አልኩና በኢንተረስት ብቻ ደብተር ገዛሁና አሰመርኩበት ቁልቁል እንደ አምድ። ከዚህ ግዕዝ ከዚህ አማርኛ ከዚህ አረብኛ ከዚህ ዕብራይጽ ከዚህ እንደዚህ አረኩና አንዳንዱን ቃል እጀምርና እስከ ዳር አስኬደዋሉ። አንዳንዱ ቃል ደግሞ መንገድ ደርሶ ይቀራል። ማለት ሁሉም ዘንድ የማይገኝ ማለቴ ነው። እና እንደዚህ እያረኩ እንደ ሆቢ አስቀምጠው ጀምር አላ አንድ ቀን በራፉ ላይ ዩኒቨርስቲው በራፍ ላይ ፀሐይ የሞቁ ደብተር በጃለች መምህራችን መጣ። ኤብራይስ መምህራችን ምናልባት ስሙን ሰምተው ይሆናል። ሙራድ ካሜል ይባላል። የፖርቹጊዝ ጀግንነት የሚል በአማርኛ የጻፈና በኢትዮጵያና በግብጽ ቤተ ክርስቲያን መካከል የነበረውን ጭቅጭቅ በሃይማኖት በኩል እዚያ ውስጥም ነበረበት። እሱ ግንቦችን ወክሎ እና መጣና ሲገባ መኪናውን አቆመና፣ እኔ ፀሐይ ሞጣለሁ ቁጭ ብዬ መጣና፣ ጌታቸው ምንድነው የምታደርገው አይደል? ምንድነው ያዝከው አለ። ደብተሬን ከእጄ ነጠቀኝ። ነጠቀና ከፍቶ አየው። ሲያየው እንግዲህ እሱ የዚህ ስፔሻሊስት ነው። ሴሚቲክ ስታዲስ ማጥናት ትፈልጋለህ አለ። ያን ጊዜ ነው ለመጀመሪያ ጊዜ ጥሪ የተሰማኝ፣ ያን ዕለት ነው እኔ ጦሜንም አድሬ ቢሆን ይህንን ነገር መከታተል አለብኝ፣ ጣሞኛል፣ እሱን መማር አለብኝ አልኩ። እና ይሄ እኮ ሴሚቲክ ስታዲስ ይባላል እንዲህ ያለ ዲስፕሊን አለ እንዴ ስለው፣ አዎ ፕሮፌሰር ሊትማን የእሱ ተማሪ ነበርኩ እኔ እዚያ የኢትዮጵያ ጥናት ሁሉ የሚያደርግ ቱቢንግ ያለው አለኝ። በቃ ጭንቅላቴን ቱቢንግ ላይ ተከልኩት። ከዚያን ጊዜ ጀምሮ መቼም አንዳንድ ነገር እንጃ ጨክኖ የሄደ መውጫ ማያጣም መሰለኝ። እና በቃ ያ ሁሉ ያቅለበለበኝ ያንን ሰውዬም ለመናገር የደፈርኩት እዚያ ቤተ ክርስቲያንም የሄድኩበት ብቻዬንም የጮኩበት የጀርመንኛው በዚህ ምክንያት ነው። እና የስኮላርሽፑ ሳገኝ የት አገኘው? ገቲንግን አገኘው። ገቲንግን የመጀመሪያው አመት እና ሁለተኛውን አመት እንደምንም ብዬ ተገቲንግን ወደ ትቢንግን እተላለፋለሁ ስን እዚያው እንዳለው ፕሮፌሰር ሊትማን አረፉ፣ የሚል ተሰማን። እንግዲህ መቼስ ምን ይደረጋል። ቢሆንም ተማሪያቸው እዚያ ታስተምራለች እና እሷም አለች፣ ሌሎችም ይኖራሉ። ያ ቦታ የተቀደሰ የኢትዮጵያ ጥናት የሚቻልበት ቦታ ሳይሆን አይቀርም አልኩና አሁንም ሄድኩ። መጀመሪያ ከጎቲንግን ዝም ብዬ በሂቻይቅ እያረኩ ሄድኩ፣ ቦታውን ለማየትና ለመመዝገብ። ሂቻይቅ እያደረኩ ከጎቲንግን የት ደርሳለሁ? ማይንዝ ማይንዝ ስደርስ መሸብኝ አይ እንግዲህ እስቲ አንድ ቦታ ልፈልግና ልደር አልኩና ቱሪስት ኦፊስ የሚባል አለ ራይዘ ቢሮ ይሉታል ጀርመን ሀገር እስቲ እዚያ ልሂድና አንድ መለስ ያለ ሆቴል እንዲነግሩኝ ጠየቅኳቸው አድራሻ ሰጡኝ እና ሄድኩ ስሄድ ሰዎቹ አይ ተወስዷል ክፍል የለም ተወስዷል አሉኝ እና እንዴ ምን ሰውየው ሳያስብ ይህን ሳያጣራ እንዴት እንዲህ ይልከኛል? በማላውቀው ከተማ ነው የሄድኩት። እንዴት እንዲህ ያደረገኛል? እየተመልሽ ሄድኩ እሱ ዘንድ። ተይዟል እኮ እንደ ተያዘው ቦታ ለምትልከኛለሁ አልኩት። የራሱን ነቀነቀና ሌላ ሆቴል ሰጠኝ። የዘረኝነት ምልክት መሆኑን እንግዲህ እንግዲህ እንደሆነ ያመጣው አይደለም። እና ቀጠለና ሄድኩ። ስሄድ ሰጡኝ ክፍሉን። ኤሌቬተር ውስጥ ስገባ አብሮኝ ያለው ክፍሉን የሚያሳየኝ አብሮ ሲገባ ቆይ ቆይ ያለው ሌላው አንዱ የት ነው የምትወስደው? እንዲ አለ። ወጣ እንዴ! እሱ ክፍል ተወስዶ የለም እንደ አለኝ። ድጋሜ ማለት ነው፣ ተደገመ እና እንደገና ተመለስኩና ጠየቅኩት። አሁንም ይኸው ተደገመ። ሶስተኛ፣ አልሄድኩም ከዚያ በኋላ አልሄድኩም። እኔ ባቡር ጣቢያን ቢሆን ማደር እችላለሁ። ምንም ችግር የለብኝ፣ ልጅ ነኝ፣ ወጣት ነኝ። በማግስቱ ተነስቼ አሁ ሂችሃይክ ነው ማረገው። ብዙም እቃ የለኝም። ከዚያ አንድ ራት የሚበላበትና ማደሪያም ያለው ሆቴል አየሁ። ሬስቶራንት አይነት ነው። እዚያ ገባሁና ራት አዘዝኩ። ራት አዘዝኩና ስበላ በጀርመንኛ ያችው የአንድ አመት ጀርመንኛ አለች። ደህና ርግ ያቀላጥፊያት አለው። አሳላፊዋን በደንብ አጫወትኳት። እንዲ እንዴት ያለ ጥሩ ቦታ ገባሁ እንደ ቆንጆ ልጅ ሀገር ሰር የምታደርግበት ቦታ እንዴት መጣሁ? እያልኩ ስርዓት ገረማትና ለባለቤቷ ሄደች ልትነግራት። ለሴትዮዋ መጣች፣ ባለቤቱ መጣች እና ተገቤ ቁጭ አለች። ቁጭ ብለን እንዴት ከየት መጣ? ምን ልታረግ መጣ? ወዴት የሄድ ሞዴል ልትሄድ ነው እንደዚህ እያለ ይጨዋታለሁ። በቃ ዝም ብዬ ምንም ችግር እንደሌለብኝ ይጨዋታለሁ። የት ነው የምታድረው? አለችኝ። አይ አሁን ገና ራቴ መጀመሪያ ስለ ራበኝ ራቴ ልብላ ብዬ ነው። ከዚያ በኋላ እሱ ሁለተኛ የሚመጣ ጉዳይ ነው፣ በኋላ ማስብበት ነው አልኳት። ለምን እኛ ዘንድ አታድርም? እዚሁ እኮ ክፍል አለን አለችኝ። ማታ እንግዳ እስቲ ልዩና የስማማኝ ተስማማኝ እንደሆነ እስቲ ልሞክረው ሌው አልኳት። ፍሮላይን ገሌስ ውሽድና ውሰጅና ሳየው አለቻ ተሴትየዋ ጋር ተቃቅፈን ጀን ትከሻዋ ላይ አድጌ ገባኋ ላይ ገባሁ አሳየችኝ ይስማማኝ አልኳት። እዚያው አድሬ በማግስቱ መንገዴን ቀጠልኩ። የሆነ ከዚያ አስቀድሞ ደግሞ አንድ ምናግር ነገር ዩኒቨርሲቲው ከመፍ ከፈቱ በፊት አንድ ሆስቴል አግኝቼ ነበር ቋንቋውንም ለመማሪያ እና ተማሪ ቤት እስኪከፈት ድረስ ለመቆየት እሱ የሃይማኖት ኤቫንጀሊካል ቤተ ክርስቲያን ሆስትል ነው እዚያ ሆኜ ጀርመንኛን ለበጋው ስዘጋጅ ነው ስዘጋጅ እንግዲህ ነገሩ ሁሉ ዐይናዋች ሆነብኝ ጀርመን ሀገር ገና መምጣቴ ነው ግራና ቀኝ ፖስት ካርድ መላክ አለ፣ ደብዳቤ መላክ አለ፣ አንዳንድ ነገርም ደግሞ መግዛት አለ። ግን ለመንገዴ የምትሆን ከዛ ቱቢንገን ድረስ የሚወስደኝን ገንዘብ ደብቄ ኪስ አድርጌያለሁ እንዳይጎድልብኝ። እዚያ አን ሁለት ወር ነው እንደዚህ ከቆየው በኋላ፣ ነገ ልሄድ ዛሬ ማታ ብሯን ቆጠርኳት። ዶቼ ማርክ ለባቡር የምትሆን ሰዓት አንድ አምስት ማርክ ይጎላታል አሁን ምንድን ነው የማደርገው? ምንድን ነው የማደርገው? ባቡር ጣቢያ ሄጄ አምስት ብር ጎድሎታልና በዚያ ስተኛ ልለው? ችግር መጣ ማለት ነው። ችግር መጣ። ከዚያ ደግሞ ሻንጣ ይዤ ነው የምሄደው፣ ባቡር ጣቢያ ወደ የምሄድበት ማርፍበት ሆስቴል ዴት ነው የምሄደው ወጥቼ ነው የምሄደው ታክሲ ይዤ። ምን አይነት ጭንቅላት ይዞኝ ነው እንደዚህ የማደርገው እያልኩ በቃ ጨነቀኝ። ማታ ምንም ምንም እንዲሁ ግራና ቀኝ ጨለመብኝ። ምንም ምንም የማደረገው ነገር ጠፋብኝ። እኔ እንግዲህ እግዚአብሔር፣ አንተ እንዳልክ ምንም የማደርገው ነገር የለኝም አልኩና ራቴን በላ ስሄድ፣ የቤቱ ዳይሬክተር መጣ። ምስተር ሀይል ያለ እንግዲህ ያው ጌታቸው መባሉ ቀርቷል። መቼ ነው የምትሄደው አለ። ልቀቅሌ ላይ ነው ክፍሉ ተይዟል ማለት ነው። መቼ ነው የምትሄደው? አለኝ። ነገ አልኩት። እኔ እኮ ነገ በጎትን ግን አልፌ ወደ ሀኖበር ሄዳለሁ። መኪናዬን እየነዳው፣ እባክህን እያጫወትከኝ አብረን እንሄዳለኝ። ጸሎቱ ተሰማ ማለት ነው። ወዲያ ይህንን ሳስታውስ አሁንም ድረስ ይሰማኛል። በጣም በጣም ነው የሚሰማኝ። ና እንዲያው አባት የጸሎት ነው እንደዚህ ያደረገው እያልኩ መንገድ ለመንገድ እየተጫወትን ሆቴል አቁሞ በሳይን አብልጦ እንዲያውም እዛው ማርፍበት ሆስቴል ድረስ ወስዶ አስቀምጦኝ ሄደ እንደዚህ እንደዚህ ያሉ ነገሮች አሉ በህይወት ላይ ትብንግን ግን ስንደርስ እንግዲህ ትምህርቱ ተጀመረ ጓደኞች አበጀን በበጋ በበጋው ስራ ሶስት ወር ይዘጋል። ሁለት ወር ሰራ እና ገንዘብ ሳተርፍ፣ ከዚያ በኋላ ሄቻይክ ማድረግ ነው፣ የዞሮ ሀገር ማየት ነው። ከዶክተር አምሳሉ ጋር ነው ያለ ነው። ዶክተር አምሳሉና እኔ ተያይዘን እንወጣለን። ሄቻይክ ስናደርግ ያን ጊዜ ሰላም ነበረ። ዛሬ እንጃ። ማንም ሰው መንገድ ላይ ቆሞ ውሰዱኝ ቢል ደፍሮ የሚወስድ የለም። ይወስዱናል አንዳንድ ጊዜ ሁለታችንም አንድ መኪና ላይ እናገኛለን አንዳንድ ጊዜ እንለያያለን ስንለያይ የምንለው ምንድነው እንግዲህ እንዲህ ያለ ከተማ ስንደርስ ባቡር ጣቢያው እንገናኝ እንላለን ባቡር ጣቢያ እንገናኛለን የቀደመ እዚያ ይጠብቃል ከዚያ ተያይዘን ዩስ ሆስትል የሚባል አለ መቼም ጀርመን ሀገር ከዳር እስከ ዳር በዩስ ሆስትል የሞላበት ሀገር ነው ልጆቹ ይዟዟራሉ መቼም በሀገር ውስጥ ያለ እንቅስቃሴ ከፍ ያለ ነው። እና አንድ ቀን መጣ። አምሳሉ እንዴት ነበር አልኩት? አይ የዛሬውን ነገር አንዳዋታን ሰው አለኝ። ምን ነው አልኩት? አንዲት ቆንጆ ደቅደቅ አላት። ልውሰድህ አለችኝ። እና እኔ እዚያ ቆሜ ከምቀርብዬ ኋላዋ አፈናጠጠችኝ እና እጄን ትከሻዋ ላይ አደረግኩ አለኝ በኋላ የለም፣ እጅ ትከሻ ላይ አይደለም የሚደረገው ወገብ ነው የሚያዘው አለችኝ። እንዲህ ስትለኝ በቃ ሰርኩና ልጥፍ አልኩ አለ። በኋላስ? አልኩት በኋላማ ስንደርስ እንዲያው እዚያው ተለጥፍ የቀረው አለ። ምን ነው ስለው አይ ደርሰናል እኮ ልቀቀኝ አለችኝ አለ። አይ ፖሊስ ጥር ያለቅማ ትላትም ነው እያልን እየተጫወትን እንደዚሁ ብዙ ብዙ ትዝታዎች አሉን። አውሮፓን በሞላ እንዲያው ስዊድን፣ ፈረንሳይ፣ ጣሊያን፣ ስፔን፣ ፖርቱጋል አልሄድንም፣ ይሄን ሁሉ ዞረን ያየ ነው። ሂጫቂ እያደረግን ነው። ትምህርት ጊዜውስ እንደምን ተከወነ? በመጨረሻስ የመመረቂያ ጽሁፎን በምን ላይ ነበር ያዘጋጁት? የጀርመኑ ስለ ሴም ቋንቋዎች የሰዋሱ አካሄድ ቨርባል ሲስተም ኦፍ ሴሚቲክ ላንጉጅስ የሚል ነው እንግዲህ ያመጣሁት። እሱ ላይ ነው ያተኮርኩት የነበረው እና ግእዙ እንዴት እንደሚሄድ አማርኛው እንዴት እንደሚሄድ ትግርኛው እንዴት እንደሚሄድ የቨርባል ሲስተም የኢትዮጵያ ሴሚቲክ ላንጉጅስ በሚለው ላይ ነው ያተኮርኩት ነበር። ጀርመን ትምህርቱንም አጠናቀው የዶክትርና ማረጎንም ተቀብለው ካበቆ በኋላ ህይወት ወዴት አጓጓዞቹ? ከዚያ እንግዲህ ኢትዮጵያ ሳንገባ አስራ አንድ አመት ሆነ። አስራ አንድ አመት አገር ቤት ነው ያለ ነው። ፈተናዬን እንደ ጨረስኩ አልፈሃል ሲለኛ አስተማሪ፣ ከዚያ ከፈተናው ክፍል ወጥቼ በቀጥታ በቀጥታ ወደ ኢትዮጵያ ለመሄድ ቲኬት የሚሰጥ አይሮፕላን የሚሰጡ ቦታ ነው የሄድኩት። እና የኢትዮጵያ ኤምባሲ ነግር ያለው እነሱ ፈቅደውልናል፣ ቲኬት መግዛት እንችላለን። በቀጥታ ነው የሄድኩት። እኔ ግማሽ ሙሉ ስኮላርሽፕ ነበረኝ አመት ሙሉ። እኔ ግማሽ አመት ላይ ሲደርስ ነው የጨረስኩት። እና ያንን የቀረውን እዚያው ቁጭ ብዬ ሪሰርች እያደረግኩ ጥናት እያደረግኩ ልቆይ ይችል ነበረ። በዚያው በስኮላርሽፑ የሚከለክለኝ አልነበረም፣ ፈቅደውልኝም ነበረ። እኔ ግን በቀጥታ በቃ ወደ ሀገሬ ነው የምገባው አልኩ። ወደ ሀገሬ ተመልሼ እንደደረስኩ መጀመሪያ የት እንደምቀጠር ለትምህርት ሚኒስቴር እ ሄደን ችሎታችንን አስመሰከርን በወረቀቱ ከዚያ እነሱ ሲነጋገሩ ድረስ እኔ በቤተ ክህነትም ለማገልገልም እንደ አስቤ ነበረ። ምንም ነገር ስላልነበረ ስላልሰማሁ እዚያ ተመላልሼም ነበረ። በቀጥታ ወደ ዩኒቨርሲቲው ሄድኩ። ዩኒቨርሲቲው ሲሄድ ዶክተር አክሊሉ ሀብቴ የነበረ ያን ጊዜ በጋ ነው። ገና ትምህርት ቤት አልተከፈተም። አሁን ሰራተኛ መምህር መቅጠሪያ ጊዜ አይደለም። ቦታም የለንም ለጊዜው ሲለኝ እንደ ወዳጅ ነበሩኝ። ልጅ መንበሪ ያየህ ራድ የሚባሉ በጣም ወዳጄ ናቸው። እሳቸው ናቸው እንዲያውም ብዙ የረዱን። በትምህርታችንም ሳጫወታቸው ለምን ውጭ ጉዳይ ሚኒስቴር አትሰራም? አሉኝ እና ያን ጊዜ ከተማ ይፍሮ ነበረ የውጭ ጉዳይ ሚኒስቴሩ። እዚያ ሂጄ ሳነጋግረው፣ ኧረ የዚህ የመካከለኛውን ምስራቅ ነገር የሚይዝልኝ ሰው ፈልግ ነበር እና እንኳን መታህ ብሎ ተቀበለኝ። እዚያ ክረምቱን እንደጨረስኩ መስከረም ላይ የአዲስ አበባ ዩኒቨርሲቲ ወይም የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ጥናት ክፍል አስተማሪ ይፈልጋል እና ትፈልጋለሁ ብሎ ዶክተር አክሊሉ ሲጠይቀኝ ያንን ፋይሉን ሁሉ እዚያው ጠረጴዛ ላይ ትቼ ነው ውልቅ ያልኩት ቶሎ። ምክንያቱም እኔ ማስተማር ነበር የምፈልገው ከጥንት ጀምሮ እና ከዚያ የአዲስ አበባ ዩኒቨርሲቲ ገባሁ። ሳስተምር ጥቂት እንደቆየሁ አንድ ጊዜ ከቤተ መንግስት ትፈለጋለህ ተብዬ በጠዋት ሄድኩ። በሌሊት እንድትመጣ ተብዬ ስሄድ እዚያ ሰዎች ተሰልፈዋል፣ እንደ እንደኔ የተጠሩ ለካ ለካሹመት ኖረዋል። ጃንሆይ ፊት ስቀርብ የቤተ ክህነት አስተዳዳሪ እንድትሆን ተሹመሃል አሉኝ። እጅ ነስቼ ወጣሁ። በቀጥታ ወጣሁና ለፕሬዚደንታችን ለካሳ ወልደ ማርያም በኋላ ደጃዝማቸውን ተብሎ ነበረ ታስታውሳለህ፣ ነገርኩት። እንዴ ምንድን ነው? እዚህ አስተምራለሁ ብዬ መጥቼ እንደዚህ ሲሆን ታውቃለህ ወይንስ አታውቅም አልኩት። አውቃለሁ፣ ነገር ግን የፈለግክ መስሎኝ ነው፣ ካልፈለግ ግድ የለም አለኝ። ግን ምንም አላደረገልኝም። ከዚያም ሆኖ ምንም አላደረገልኝም። ከዚያ በኋላ ጠቅላይ ሚኒስቴሩ ናቸው ያቀረቡንና እሳቸው ዘንድ ሄድኩ ሄድኩና ነገርኳቸው እኔ ለማስመሰል ጭምርማ የተናገርኩት ነገር አለ እና አሁን እዚያ ሄደህ ስራ ስባል ምንድን ነው የምሰራው ፋይላንጡ ነው የምለው ወይንስ ምንድን ነው ዘበኛውን ጠርቼ ምን አርግ ነው የምለው እኔ ለራሴ ለማስተማር እንጂ ለመስሪያ ቤት ለመስራት ምንም አይነት ሀሳብም የለኝ ስላቸው ከት ብለው ሳቁ ደሳለኝ እሳቸው ግድ የለም? እዚያው እንድትቆይ ያደረግልሃለሁ አሉኝ። በዚያው አስተማሪነት የቆየሁና ደርግ እስኪመጣ ድረስ እዚያው ነበርኩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።